ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ታህሳስ 18 2011 ዓ ም ምሽት ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች የማስተናግዳችሁ ሶሎሞን አባተ ነኝ እሰጥ አገባ በሀገር ፍቅር ጉዞ መጽሐፍ ሲገመገም የተማርን አይመስለኝም አንዳንድ ጊዜ ሰው ተስፋ ማቆስ ሳይሆን የሚያሳዝኑ ሁኔታዎች አሉ ምክንያቱም አንዳንድ ጊዜ ወደ ፊት አንድ ደረጃ ሄደን ወደኋላ አራት አምስት ደረጃ ምንሄድ ይመስለኛል ድሮ ተቻችለን ኢትዮጵያውያንን ብለን ዘር ወገን ሳንለይ አብረን እንጓዝ ነበር። አብረን እንደወልት ነበር። አብረን እንሸፍት ነበር። አሁን ያ ነገር ያለ አይመስለኝ። ራሳችን መመርመር ያለብን ይመስለኛል። ምን አይነት ህዝቦች ነን ለማሰብ አለብን። ከዛ ትውልድ የምንማረው ከፍተኛ የሀገር ፍቅር የነበረ ህዝብ ፍቅር የነበረው ራሱን አሳልፎ የሰጠ ብለናል። አሁን የምንማረው ለዚህ ትውልድ ፋይዳ ያለው ለወደፊትም ምንም አይነት እውቀት ምንም አይነት ፍልስፍና ምንም አይነት ህይወታ አለም ፍጹማ የሆነ የአገርን የሕዝብን ችግር ሊቆጣ የሚችልበት አቅም የለው። የቀደሙት ዶክተር ሞገስ ገብረ ማርያም እርሳቸውን የተከተሉት ደግሞ አቶ ነአምን ዘለቀ ናቸው። በሀገር ፍቅር ጉዞ በሚል ርዕስ በአቶ አብዩ ብርሌ ዋሽንግተን ዲሲ ላይ በአቶ አብዩ ብርሌ ተጽፎ ዋሽንግተን ዲሲ ላይ በተመረቀ የግለ ታሪክ መጽሐፍ ላይ ሁለቱ የመጽሐፉ ገምጋሚዎች ባቀረቧቸው ጭብጦች መነሻነት ከተካሄደ ክርክር የተወሰደ ነው። እሰጥ አገባ ይዘናል። ፕሮዲውሰሯ ብርሃን ኃይሉ ነች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የድሬዳዋ አስተዳደር ለሰማንያ ሁለት የሃይማኖት ተቋማት ይዞታዎች የይዞታ ማረጋገጫ ካርታ ሰጥቷል። ለቁልቢ ገብርኤል ዓመታዊ ንግስ ድሬዳዋ የተገኙት ብፁዕ ወቅዱስ አቡነ ማቲያስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትሪያርክ አስተዳደሩን አመስግነዋል። ለዝርዝሩ አዲስ ቸኮል ከድሬዳዋ የድሬዳዋ አስተዳደር በያዝነው ሳምንት ለ66 መስጅዶች እንዲሁም ለ9 የኦርቶዶክስና ለ7 የወንጌላውያን አብያተ ክርስቲያናት የይዞታ መረጋገጫ ካርታ ሰጥተዋል። ስለ ውሳኔው ያስተዳደሩ የመሬት ልማትና ማኔጅመንት ቢሮ ኃላፊ ዶክተር ደራራ ሁቃ እንዲህ ብለዋል። የሃይማኖት ተቋማት በምን መልኩ ነው ልናግዝ የምንችለው ብለን በካቢኔ አጀንዳ ይዘን ተወያየን። በአንድ ድምፅ የየትኛውም የእምነት ተቋም የሙስሊሙም፣ የፕሮቴስታንቱም፣ የኦርቶዶክሱም ይጠቀምበት ባለው መሬት ልክ የከተማውን ፕላን ኮንሲደር ሳናደርግ የያዙትን የቦታ ስፋት ኮንሲደር ሳናደርግ በሙሉ እውቅና ሰጠናቸው። የይዞታ ማረጋገጫ እንስጣቸው የሚል ታሪካዊ ውሳኔ ወስነናል። የካርታ ርክክቡ የሁሉም ሃይማኖት ተቋማት አባቶችና አስተዳዳሪዎች በተገኙበት የተከናወነ ሲሆን የሶስቱም የሃይማኖት ተቋማት አመራሮችም ለአስተዳደሩ ምስጋናቸውን አቅርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በትላንትና እለት በቅዱስ ሚካኤል ቤተክርስቲያን የምስጋና መርሃ ግብር ያዘጋጀ ሲሆን በመርሃ ግብሩ ላይም የቤተክርስቲያኗ ፓትርያርክ ብጹዕ ወቅዱስ አቡነ ማትያስ ተገኝተዋል። በነገ እለቱ የቤተ ክርስቲያኗን የዘመናዊ ጥያቄ ፈቷል ላሉት የድሬዳዋ አስተዳደር ምስጋናቸውን አቅርበው ቤተ ክርስቲያኗ ለምትሰጣቸው አገልግሎቶች ድጋፍና ትብብር ላበረከቱ ተቋማትም የምስጋና የምስክር ወረቀት አበርክተዋል። የመስተዳድሩ መሪዎች ያደረጋችሁት ሁሉ እጅግ በልመናን በካህናትም የተመሰገነ ለምሳሌ ካርታ መሰጠቱ ለሁሉም እምነቶች ካርታ መሰጠቱ ሁሉ እጅግ የሚያስመሰግን ነው። ይሄ ህብረትን አንድነትን መከባበርን የሚገልጽ የሚያሳይ ነው። ስለዚህ ደስ ብሎናል። በመርሃ ግብሩ ላይ ከንቲባ አህመድ መሀመድ ብሁና ምክትላቸው ከድርጅዋርን ጨምሮ ያስተዳደሩ ከፍተኛ አመራሮች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮለን እናመሰግናለን። ህወሀት ህዝባዊ ወያነ ሀርነት ትግራይ ያዘጋጀው ጉባኤ ዛሬ መቀሌ ላይ ተከፍቷል። ከ1500 በላይ ሰዎች እንደተገኙበትና ሀገራዊና ክልላዊ ወቅታዊ ጉዳዮች ላይ ውይይት እየተካሄደ መሆኑን ገልጾ ሙልጌታ ጽብሀ ቀጣዩን አጭር ዜና አስተላልፏል። መስመራችን አጽንተን ለመመከት በሚል መሪ ሀሳብ እየተካሄደ ባለው በዚህ ህዝባዊ ጉባኤ ሴቶች፣ ወጣቶች፣ ምሁራን፣ የመንግስት ሰራተኞች፣ የሲቪክ ማህበራት ወኪሎች፣ የሃይማኖት መሪዎች፣ ባለሀብቶች እንዲሁም ከኢሮብና ኩናማ ብሔረሰብ ተወካዮች እየተሳተፉ መሆናቸው ተነግሯል። በመድረኩ ከሰዓት በነበረው መርሃ ግብርም በየዞኑ የቡድን ውይይት እንደነበረ ተገልጿል። ጠዋት በነበረው የመክፈቻ መርሃ ግብር የነበሩ የኪነ ጥበብ ስራዎች ውህደቱን የሚ او ومو በመክፈቻ መርሃ ግብሩ የኪነ ጥበብ ስራዎች ከቀረቡ በኋላ ከክልሉ ሚዲያዎች ውጭ ለሌሎች መገናኛ ብዙኃን መድረኩ ዝግ ነበር። በፓርቲው ውህደት አስመልክቶ የህወሀት ስራ አስፈጻሚ ና ማዕከላዊ ኮሚቴው ካሁን በፊት እንደማይቀበለው ገልጾ ነበር። የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የመጨረሻ ውሳኔ በድርጅታዊ ጉባኤና ህዝብ በማወያየት ይገለጻል ብለው እንደነበር ይታወቃል። ለአሜሪካ ድምጽ ሙልጌታ ጽበሀም መቀለም። ሙልጌታን እናመሰግናለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ከባህር ዳር ከተማ ነዋሪዎች ጋር በፕሮግራሙና በወቅታዊ የኢትዮጵያ ጉዳዮች ዙሪያ ተወያይቷል። ዝርዝሩን በሌላ ዘገባ እንመለስበታለን። ሶማሊያ ዋና ከተማ ሞቃዲሾ ደቡባዊ ደቡብ ምስራቃዊ ክፍል መኪና ላይ የተጫነ ከባድ የቦምብ ፍንዳታ ደረሰ። ቢያንስ 80 ሰዎች እንደሞቱና ብዛት ያላቸው ሌሎች እንደቆሰሉ ተገልጿል። ለጥቃቱ እስካሁን ኃላፊ ነኝ ያለ ወገን አልተሰማም። ነገር ግን አልሸባብ በተደጋጋሚ እንዲህ ያሉ ጥቃቶች እንደሚያደርስ ነው የተዘገበው። ከተገደሉት ውስጥ ከሰላሳ የሚበልጡት በአውቶቡስ ወደ ትምህርት ቤታቸው በመጓዝ ላይ የነበሩ የዩኒቨርሲቲ ተማሪዎች እንደሆኑ ተገልጿል። የሱዳን መንግስትና ዘጠኝ የሀገሪቱ የአማጽያን ቡድኖች በዳርፉር ግዛት ደም ሲያፋስስ የቆየውን ግጭት ለማክተም የታለመ አንድ ስምምነት በቅርቡ ጁባ ላይ በሚያካሂዱት ንግግር ድርድር ሊካሄድባቸው የሚገቡ ጉዳዮችን የዘረዘረ እንደሆነ ነው የተዘገበው። በመጨረሻ ሩሲያ ከድምፅ ፍጥነት 27 ጊዜ እጥፍ ፈጥኖ ሊበር የሚችል አዲስ አህጉር አቋራጭ የጦር መሳሪያ ስራ ላይ ማዋሏን አስታውቃለች። ይህንኑ የመከላከያ ሚኒስቴሩ ትናንት አርብ ለፕሬዝደንቱ ይፋ እንዳደረገላቸው ተነግሯል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ታህሳስ 18 2012 ዓ.ም ምሽት ፕሮግራም ነው። ላንግ ዛይን በመራያ ኬሪ የገናን ሳምንት አሳለፍን። የፈረንጁን መጪው ሳምንት ዘመን መለወጫ ነው። ኦልድ ላንግዛይን ፈረንጆች አዲሱን ዓመት የሚቀበሉበት አሮጌውን የሚሸኙበት ጣዕመ ዝማሬ ነው። የሙዚቃ ቃና ምርጥ ምርጥ የፈረንጅ አዲስ ዓመት ጣዕመ ዜማ ሰንቋል። ለዚህ ምሽት አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅት እናልፋለን። እሰጥ አገባ በቅርቡ ዋሽንግተን ዲሲ ላይ በተመረቀ አንድ ግለ ታሪክ መጽሐፍ ዙሪያ ሁለት የመጽሐፉ ገምጋሚዎች ያደረጉት ክርክር ነው የዛሬው የእሰጥ አገባ ይዘት። መጽሐፉ በሀገር ፍቅር ጉዞ ተብሎ የተሰየመ ነው። ጸሐፊው አቶ አብዩ ብርሌ ናቸው። በጊዜው የተማሪዎች የለውጥ እንቅስቃሴ፣ በኤርትራ ጉዳይ፣ በዘመኑ ፖለቲካዊ ክንውኖችና ሌሎችም ተያያዥ ጭብጦች ዙሪያ የመጽሐፉን መቼት ተንተርሶ የተካሄደ የሁለት ወገን እሰጥ አገባ ክርክር ነው። ገምጋሚዎቹ ዶክተር ሞገስ ገብረ ማርያምና አቶ ነአምን ዘለቀ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የክርክራቸው ሁለተኛ ክፍል በቀደመው ክርክራቸው ከተቋጨበት ይነሳል ነው አብራችሁም ቆዩ። ዶክተር ሞገስ አቶ ናምን፣ የእርሶን የቀደሙ የተወሰኑ ሀሳቦች ተቀብለው ሂደቱንና ለተነሱት ጥያቄዎች ሊሰጥ የተሞከረው መልስ ላይ ጥያቄ ይነሳ እንደሆን ነው እንጂ በጊዜው ተማሪዎች ለለውጥ የተነሱበት ዓላማ ሊጠየቅ እንኳን የማይችል ነው ነው የሚሉት። የቀረቡትንም አንዳንድ ማስረጃዎች በበርካታ ጥናቶችና መረጃዎች ተደግፈዋል ብለው ተከራክረዋል። አቶ ናምን ከነሳችን ነጥቦች ጋር መስማማቸው መስማማቸውም ማለስማማቸውም ነገሮች አሉ። መጀመሪያ ግን ወደ ደራሲው ጥንካሬ እንግባ። ደራሲው በዚህ መጽሐፉ ላይ የሚያሳየው የማይካሉ ነገር የዓላማ ጽናቱ፣ የጭንቅላቱ ብስለት እና ጭንቅላቱ ቅልጥፍና በጣም በጣም የሚደነቅ ነው። በዚህ አንጻር ደግሞ ለሀገሩ፣ ለወገኑ፣ ለተጨቆኑ ህዝብ ያለው ኮምፓሽን ተቆርቋሪነት በጣም የሚያስደንቅ ነው። መስዋዕት ለመቆራጥነት የከፈተ ሰው ነው። ሰብአዊ የሆነ ሰው ነው። እዚህ ላይ ግን እኔ ያለኝ ጥያቄ የሚሆን እዚህ ላይ አንዳንድ የሚያሳየ ደግሞ አንደኛ የደራሲው የኢትዮጵያን ውስብስብ ታሪክ ኢትዮጵያ ከየት መጣች የትልች ሚሆ አለማወቁ በኤርትራ ላይ ለሚያነሳው ጥያቄና ግንዛቤ መልስ ሊሆን ይችላል። የኤርትራን ጉዳይ ለኤርትራን በተውንላቸው ኖሮ በጣም ደስ ባይ ነበር። አሁን ቢሆን እኛ ብቻችን ከተከራከር ነው ሙሉነት አይኖረውም። ግን መረሳ ነገር ማወቅ ያለበት አቶ ነአምን የሚያሳንሰው ነገር የምደመድመው ኢትዮጵያ ወይ ሞት ብሎ የመጡ የዩኒስ የአንድነት ፓርቲ ኤርትራውያኖችን ሚና በጣም በጣም አብዩም ምንም አኮስሶታል። የአንድነት ፓርቲ ማጆሪቲ ፓርቲ ነበር። ያ ፌዴሬሽኑ ፈርሶ ወደ አንድነት ሄደው በአንድነት ፓርቲ አባሎች ብዛት ነው እንጂ አቶ በረከት ብስላሴ ወይም አብዩም እንደገለጸው አቅራ ማስላሴ ብቻቸውን አዲስ አበባ ቁጭ ብለው በተአምር በወኪሎቻቸው በአስማት ያደረጉት ነገር አይደለም። ፌዴሬሽኑ ብዙ ችግር ነበረበት። በኤርትራውያን በቆሎኞችና በከበሳዎቹ በከበሳዎቹ መካከል እርስ በርሳቸው የነበረው በአከለ ጉዛይ በሰራዬ በሃማሴን ያለው ፌዴሬሽኑ ፓራላይዝ አድርጎት የነበሩ። ይሄው ንጉ ለፌዴሬሽኑ መፍረስ ያደረገውን አስተዋጽኦ ሳናነሳ ኃይለስላሴ ብቻቸው ለፌዴሬሽኑ መፍረስ አላፊ ያደረጉ ተገቢ አይደለም። ይነ ይሄ ወደፊት በታሪክ በደንብ አድርገን ልናየሆን ይችላል። ኢትዮጵያ ወይም ሞት ብለው ኤርትራ ውስጥ ሆነው እንኳ ብዙ ህይወታቸውን ህይወታቸው የሰዉ ሰዎች አሉ። ይሄ ፌዴሬሽን መፍረስ ወደፊት ለእርሳ ችግር ያመጣል ጣል የሚሉ ቢኖሩም፣ እኮ አብዛኞቹ ደግሞ ኢትዮጵያ ከእርሳ ጋር ካልተዋህደች የእርሳ ችግር የበለጠ ይሄዳል ብለው ፌዴሬሽን አፍርስ ወደ አንድነቱ የሚያገድዱ ብዙ ኃይሎች ነበሩ። እነሱንም አልተመለከትንም ግን ብለን ይህንን ብቻ ነው አብዩ የተመለከተው። አሁን ኤርትራ ራሳቸው እንደገና ቢመለከቱት ብዙ የሚያመዛዝኑት ነጥቦች አሉ። እኛ ግን በደፈናው አብይ ወደ ላይ ሚያገለመው እናቱ ወልዳ ወልደማርያ ግን ያንዱን ቨርዥን ብቻ ነው ያንዱን ገጽታ ብቻ ነው እንጂ ይታና አመለካከት ይህ መጽሐፍ አያንጸባርቅም። ይህንን ዚላ ብንተወው ጥሩ ነው ብሎ ምክንያቱም የተደረገው ተደርጓ ሁን ትኩረታችንን ወደ ኢትዮጵያ ብናመጣው ጥሩ ይመስለኛል። ይህንን ያነሳበት ቁጭትን አርገን ከሄድን ለወደፊት መድና አናገኝም። ስህተት በሁለቱም በኩል ተሰርቷል። ነገር ግን ስህተት በሞላ ያህል ስላሴ ብሎ ሀላፊነቱን ባልሳ ሲለመጫን ይህን ስማማም መልካም ኤርትራያኖች አሁን ቀስ ብሎ ይህን እንዲገመግቡት ሁለቱ መኩ ስተዘበራለ ብሎ ይገምታል ማለ ነው ማስበው ሀያ አመት በኋላም የኤርትራ ጉዳይ ጥያቄ ሆኖ መጥተዋል። በዚህ መጽሐፍ ውስጥ አቶ አብዩ ብርሌ ያነሷቸውን ጉዳዮች መሰረት አድርጎ ከሀያ አመት በኋላ ለመጀመሪያ ጊዜ የተለየ ሁኔታ የሚታይበት ነው የሁለቱ ሀገሮች ግንኙነት። ይሁንና በዶክተር ሞገስ የአንድነት ኃይሎችን ጉዳይ አሳንሰውታል፣ ይላሉ አቶ አብዩ ብርሌን በመጽሐፋቸው እርስን። በግምገማው ለኤርትራ ጥያቄ የተሰጠውን መልስ በሙሉ ከዚያም የተከተለውን ግጭትና ጦርነት በቀዳሙ ኃይለ ሥላሴ ላይ ብቻ ማሳረፍ ተገቢ አይደለም ነው የሚሉት። እንዴት ይከራከራሉ? አቶ ናምን፣ እኔ ከዶክተር ሞከስ ጋር ምስማማው በመሪ ደረጃ የታሪክ ዘዴዎች የታሪክ ሀቆች ወይ ክንውኖች ብቻ ሳይሆን ነኛን ሀቆችና ትርጓሚዎቻቸው ከተለያየ ምልከታ ከተለያየ ታዛይቤ ማየት እንችላለን እና ዶክተር ሞገስ ካለው የምስማማው አንድ የታሪክ ሂደት በአንድ ኃይል የቀለም ኃይለ ሥላሴ ብቻ ሳይሆን በኤርትራ ውስጥ የነበረው የአንድነት ኃይሉም የተለያዩ የውስጣዊም የውጫውም ኃይሎች የነኛ ሁሉ ድምር ነው የሚለውን እስማማና ግን አልቲሜትሊ ሄዶ ሄዶ መዳረሻው ያ እርምጃ ኤርትራ ሕዝብ በፌዴሬሽኑ ያገኘው መቶች በሙሉ ሲቀማ፣ በተለይ ወጣቱ ለአንድነት ፓርቲ ብሎ ለአንድነት ከኢትዮጵያ ልጅ ሳይሆን የእነሱ ልጆች ወጣቱ ከብዙ አይነት አዳዲስ ሀሳቦች አዳዲስ ፍልስፍናዎች ጋር የተዋወቀው የተማሪው ትውልድ ከዛም በፊት የነበረው እኛ ኤርትራ ውስጥ በፌዴሬሽኑ ያደርገውን አማርኛ ብቻ ትናገራለ ወይም ትማራለ ሲባል ምን ተሰማ? ኤርትራ ባንዲራ ነበረው በፌዴሬሽኑ አግባብ መሰረት ውሳኔ መሰረት የራሷ ባንዲራ ነበራት። በፌዴሬሽኑ የተስማማ ያ ሲወርድ ና ኢትዮጵያ ሰንደቅ ዓላማ ብቻ ሲደረግ ነጻ ፕሬሶች ነበሩ፣ ፓርላማ ነበር። ኢትዮጵያ ውስጥ ያልነበሩ በአንጻር የሆነ ነጻነቶች፣ ምክሮች ኤርትራ ውስጥ ነበሩ። እነኛ ሁሉ ሲታገዱ በተለይ ወጣቱ ትውልድ ምን ተሰማው የሚለውን በደንብ ማገናዘብ ና ያም ለትግል እንደገፋው እንዳነሳሳው መገንዘብ ያለብን ይመስለኛል። እኔ ንጉሰ ነገስቱ ብቻ አረጉ በሚለው ሳይሆን የተለያዩ ኃይሎች ድምር ውጤት ነው የሚለውን ተቀበለዋል። ግን አልቲሜትን ውሳኔ ወሳቸው ይሄ ብቻ አይደለም። ጸሐፌ ትእዛዝ ሲሉ እንዲሁም ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ይሄን የፌዴራል ፕሬስ ሁኔታ አይጠቅምም ብዙ ችግር ያመጣል የሚል ምክር እንደሰጡ ቢሊቭ እነ አምባሳደር ዘውዴ ረታ በጻፉት መጽሐፍ ላይ እየተካተተ ይመስለኛል። ሌሎችም እንደዚሁ መረጃዎች አሉ ይመስለኛል። ለማንኛውም ሄዶ ሄዶ ፌዴሬሽኑ መፍረስ ኤርትራ ሕዝብ ወደ ትግል እንዲገባ ከዛም በኋላ በተደረጉ የተለያዩ ኢፍትሃዊ የሆኑ እርምጃዎች ኤርትራ ሕዝብ ላይ ወጣቱ ላይ የተደረጉ መቃዎች ወደዛ ገብተውታል። አያግሪ በአንድ ኮዝ አንድ መንስኤ ብቻ አንድ ውጤት አያመጣም የሚለውን እስማማለሁ። ብዙ መንስኤዎች እና ብዙ ፋክተሮች ነበሩ። ንጉሰ ነገስቱም ያንን ሚዛን ጠብቀው መሄድ ነበረባቸው የሚለውን እስማማለሁ። በብዙ ጉዳዮች ግን ሄዶ ምን አመጣ የሚለውን ውጤት ደግሞ መመልከት ያስፈልጋል። አልቲሜትሊ ያመጣው ሲመዘን ህዝቡን ወደ ትግል ወደ ነፃነት መፈለግ ነው እየገፋው የሚለውን አብዩ፣ በመጽሐፉም ላይ በደንብ አብራርቶታል። ሌሎች ጸሀፍና ተመራማሪዎች ይህንን ያመላከቱበት ሁኔታ አለ። ለማንኛውም እንዲ አይነት ጉዳዮች በጣም ብዙ ዝርዝር ያላቸው ታሪካዊ ሁኔታዎች ተነጋግረን፣ ተከራክረን ቤስት ኦፍ ሂስቶሪያንስ ነው የሚታወቀው። ታላቅ የሚባሉ የታሪክ ጸሐፊዎችም በተለያዩ የታሪክ ጉዳዮች ላይ ሙሉ በሙሉ ስምምነት ስለማያደርጉ አይ ቲንክ ይሄ አይነት ውይይትና እውነታውን ለመረዳት የሚደረገው ፍለጋ፣ ምርምር፣ ጥናት ሊቀጥል ጥሩ ነው። ምን ሆነ ያም ሆኖ ሙሉ ስምምነት ሙሉ እይታ በታሪክ ለምናገኝበት እንደ ሌላው የታሪካችን ማወዛገቡ ይቀጥላል። ጥናቶች መካሄድ አለባቸው፣ መወያየት አለብን፣ በቅጡ መከራከር አለብን ነው ያሉት አቶ ነአምን። የሚያግባባ ይመስለኛል ዶክተር ሞገስም የሚስማሙ ይመስለኛል። በዚህ ሳያል መተው አለብን ወይም እነሱ ማስገባት አለብን። መልካም። በአቶ አብዩ ብርሌ መጽሐፍ መነሻነት ሰፊ ክፍል ሰጥተው በአራተኛው ክፍል የጻፉት የኤርትራ ጉዳይ ሊያነጋግር የሚችለውን ያህል ተወሰነም ቢሆን ምልከታ አድርጋቸዋል። እስኪ ወደ ትልቁ ጊዜ እንሂድ። በአመዛኙ በዚያ ዘመን የተጀመሩ እንቅስቃሴዎች ዛሬም ድረስ ጎራ ለይተው የተለያዩ ሀሳቦች የሚጋጩባቸው የሚፋጩባቸው መሆኑ ይታወቃል። ለተከተሉትም ሁኔታዎች አንዳንድ የጊዜውን ሁኔታዎች የሚያዛምዱ በዚያ ጊዜ የተነሱ ጥያቄዎች ወሰዱም ጥያቄ የሚነሳበት ነውና በጣም አንገብጋቢ የምትሉት በዚህ መጽሐፍ በኢትዮጵያ ጉዳይ የተነሱ በርካታ ነገሮች አሉ። እነኚህ ጭብጦች እንደ ተመልካቹ እንደ ከራስ ሁኔታ ጋር ማገናዘብን ይጠይቃሉ። ልቅ መጽሐፍ ነው፣ ሰፊ ነው። ላላነበቡ ያን ያህል አወያይነቱን ቅርብ ማድረግም ያዳግታል። ነገር ግን እናንተ በግምገማችሁ ያነሳችሁት ዛሬም ቢነሳ የምትፈቅዱት የተወሰኑ ነጥቦች ካሉ ቅድሚያ ሱ አንዳንድ ድል ልስጥና ትምህርት ተቀስመዋለሁ ወደሚለው ጥያቄ ወስዳችኋለሁ። ከሌለ ዶክተር መጎስ እርሶን ላስቀድም፣ አቶ ናምን ይከተላሉ። መጀመሪያ መጽሐፉ መነበብ ያለበት ታሪካዊ መጽሐፍ ነው። ምክንያቱም ብዙ ብዙ ነጥቦችን ያዘ ነው። ወደ ናምን በተለይ ቅድም ናምን ካለው ጋር የምስማማው ነገር አንዳንድ ነገር በኢትዮጵያ ቶሎ ስላልተከሰተ ወደ ሬቮሉሽን እና ወደ መፈንቅለ መንግስት የህዝብ ረብሻ አስረሷል የሚለው እኔም የምጋር አንድ ነጥብ አለ በኃይለስላሴ ላይ ፣ ይኸውም የመሬት ላራሽ ጉዳይ ነው። በዚህ መጽሐፍ አብይ ብርልም የግራ ተማሪዎችም ሁላችንም እንደው ኃይለሥላሴ ደጋፊዎችም ተቃዋሚዎችም የሚስማሙበት አንድ ነገር አለ። ቀዳማዊ ኃይለሥላሴ የመሬት ላራሽን ጉዳይ ዘንግተውት የመንግስቱን ዋይ ረብሻ ትልቅ የማስጠንቀቂያ ደወል ደውሎላቸው ጉዳዩን ተገንዝበው የመሬት ይዞታ ሚኒስቴር አቋቁመው ሳለ ያ የመሬት ይዞታ ሚኒስቴር ጉዳዩን በደንብ አስጠንቶ መፍትሔ ካገኘ በኋላ ምንም ነገር ሳይፈይድ ዝም ብሎ ሲንቀራፈፍ ቀኑ መሽቶበት፣ ዛሬ አሁን ምንጊዜ የማይጠፋ ጥቁር ነጥብ አስነስቶባቸዋል። ይህ ምንም እኔም ሁላችንም የምንካፈለው ጉዳይ ነው። የመሬት ላራሽ ጉዳይ ያስነሳው ቀውስ አሁን ዛሬ በደንብ የመሬት ላራሽ ጉዳይ ስላተጠና ዛሬ ለምሳሌ በሸዋ፣ በጎንደር፣ በጎጃም፣ በወሎ ካሉት መሬቱ ስንቶቹ ነበር የገባሮቹ፣ ስንቶቹ ነበር የባላባቶቹ? በኦሮሚያ ካለው መሬት ድሮ ስንቱ ነበረ ጠፉና ደግሞ ስንቱ ነበረ በኦሮሞ ባላባት፣ ስንቱ ነበረ በአማራ ባላባት የተያዘው እነዚህን ጥያቄዎች በደንብ መዘርዘር አለባቸው። ምክንያቱም አሁን ለነገሰው ዘረኝነት አንዳንድ መልስ መስጠት ስለሚገባ ሲስተሙ በመሬት ላራሽ ጉዳይ ላይ ከአቶ ናምና ከአቶ አቢ ብርሌ ከሁሉም ጋር እስማማለሁ። ነገር ግን በኋላ የተነሳው የብሔር ብሔር ጉዳይ ኢትዮጵያን አሁን ለማጥፋት እየዳዳ ስለሆነ እሱ ላይ ብዙ ጥንቃቄ ያስፈልገናል፣ እሱ ላይ ብዙ ትምህርት ያስፈልገናል። ምናልባት እሱም ወደፊት በጣም መወያሸው በሁሉም ነገር ትምህርት የሚሆን ብቻ ለማንኛውም ነገር አሁን ጊዜ እንደተማርነው ለውጥ በወጣቶች ሊጀመር ይችላል ሊቀነቀን ይችላል። ነገር ግን ለውጥ በአዋቂዎችና በሸዋግሎች መተግበር አለበት፣ አልበለዚያ ሀገር እናጠፋለን። ጥሩ መድኃኒት ወይም ጥሩ ሐኪም በሽታውን ገድሎ በሽተኛውን ያደናል። መጥፎ ሐኪም ጥሩ መድኃኒት አላዋቂ ግን በሽተኛውንም በሽታውንም ይገላል እና ይሄንን መጠንቀቅ አለብን። አመሰግናለሁ። መልካም ዶክተር ሞገስ ከሕክምና ሙያቸው ጋር አዛምደው ነው የኢትዮጵያን ህመም መታከም አለበት ያሉትን ያቀረቡት። አቶ ናምን ወደ ዋናው የመጨረሻ መደብ እንደሚያ ጥያቄ ከመሄድ በፊት ለእርሶም በተመሳሳይ ድልስ በቀደሙ በተነሱ ሀሳቦችም ላይ ኢትዮጵያን አስመልክቶ በዚህ መጽሐፍ በተወሱ መታየትም መነሳትም አለባቸው የሚሏቸውን ነጥቦች ባጫጭሩ። በጣም ጥሩ ቅድም እንዳልኩት ያንን ትውልድ ያነሳሳ ወደ ትግል ወደ ለውጥ የነበሩ ተጨባጭ ነባራዊ አስከፊ ሁኔታ ድህነት፣ ነጭ ድህነት፣ አስከፊ ድህነት የዛሬ አርባ ዓመት የነበረው ዛሬም አለ። ገና ያንን ድህነት አልፈጠንም። ህዝባችንን በተሻለ ህግ ለማድረግ የሚያስችል ሁኔታ ገና አብዛኛው ህዝባችንን አልፈጠምም። እኩልነት፣ ነጻነት፣ ዴሞክራሲ፣ ፍትህ፣ የህገ በላይነት እነኚህ ገና ናቸው። ከአርባ ዓመትም በኋላ አሁንም ብዙ ፖለቲካ ችግሮች ጋር የመልጩ ካለፈው አምባገነናዊ ስርዓት ዛሬ እንኳን ለውጥን ተግባራዊ እያደረገ እየሞከረ ያለ መንግስት ቢኖርም እነኚህ ገና ብዙ የሚቀራቸው ስራዎች ናቸው። ያ ትውልድ ያነሳቸው አብዛኛው ጥያቄዎች እስካሁን አልተመለሱም። መሬት ላራሹ ሊባል ይችላል። አዎ ያኔ መሬት ላራሹ ተወጀ፣ አብዛኛው ገበሬ ከጭተኝነት ከገባርነት ወጣ። ግን ሪሊ መሬት ያራሹ ነው ወይ ዛሬ የሚለው ራሱ ትልቅ ጥያቄ ይመስለኛል። ሰጥቶ ያኔ የተነሱ ጥያቄዎች አልተመለሱም፣ አብዛኞቹ የሚል በሂደት በትግል የሚመለሱባቸው ምናልባት አሁን የምናደረገው ትግል ዴሞክራሲያዊ ትግል ሰላማዊ የሆነ ህጋዊ የሆነ ትግል ይሆናል፣ ግን የሚቀጥሉ ይመስለኛል። መልካም ትልቁን ጥያቄ እናንሳ። ምናልባትም በዚህ ሰዓት ይህን ፕሮግራም የሚከታተለው አድማጮች በየቤታቸው በያሉበት እንዲወያዩበት የምንጋብዝበት ጥያቄ ይሁን። አቶ ነአምንም ደጋግሞ እንዳሉት በዚያ ዘመን የተነሱ ጥያቄዎች ዛሬም አለመመለሳቸውን ግምት ካስገባን ከመጽሐፉ ሁለት ጭብጦችን ላንሳና መሠረታዊን ጥያቄ ላስከትል። ገና በለጋ ዕድሜያቸው የተቀጩት እኔም በእድል ያደግኩበት አስገራሚ ትውልድ ወጣቶች ኢትዮጵያ የሚለው የእናት አገራቸው ስም ሲጠራ ልዩ የሆነ ኩራት የሀገር ፍቅር ስሜት ይሰማቸው ነበር ይላሉ። በዚያ ሰዓት እርሳቸውና መሰሎቻቸው የተነሱበትን ለትግልም የተሰለፉበትን ሲያስረዱ አቶ አብዩ እናት ሀገራችን ኢትዮጵያ በረዥም ውጣውረድ የሞላበት ጉዞዋ በእኛ እድሜ እንኳን ባየነው ነው ለማስታወስ የሚዘገንን መከራና ፈተና ያሳለፈችበትን ታሪክ ለማንሳት መፍራቱም ተገቢ አይደለም ይላሉ። የዚህን አይነት ውይይቶች የሚያነጋግሩበትን ሁኔታ አስፈላጊነት ሲገልጹ ታዲያ በልብ ወለድ መልክ የተጻፉትን ጥቂት መጽሐፍት ጨምሮ ግራና ቀኝ ተሰልፈው በታገሉ ወገኖች የተጻፉ እንደ የፖለቲካ እምነትና ውክልናቸው አወዛጋቢውንም ጨምሮ ጥሩ ጥሩ ሊባሉ የሚችሉ መጻሕፍት በባለ ታሪኮቹ ለንባብ በቅተዋል። ከተነሱ ጭብጦች የተለያዩ መድረኮች ከታዩትም ሁኔታዎች በኋላ በርግጥ በቂና ተጨባጭ ትምህርት ቀስመናል ወይ? እንደ ሀገር፣ እንደ ህዝብ ያን ሁሉ ወጣት ለፍጅት የዳረገ ሁኔታ ትምህርት ሰጥቶናል ወይ? የትላንት ውስጣዎች አሉ፣ በርካቶች የተገደሉበት ዛሬም ከግጭት ያራቅንበት። ለዚህኛው ጥያቄ ዶክተር ሞገስ እርሶን ላስቀድም። የተማርን አይመስለኝም። አንዳንድ ጊዜ ሰው ተስፋ ማቆስ ሳይሆን የሚያሳዝኝ ሁኔታዎች አሉ። ምክንያቱም አንዳንድ ጊዜ ወደፊት አንድ ደረጃ ሄደን ወደ ኋላ አራት አምስት ደረጃ የምንሄድ ይመስለኛል። በቀዳማዊ ስላሴ ጊዜ የነበረው በኢትዮጵያና በኤርትራ ነጻነት ዛሬ ያለ አይመስለኝም። በኢትዮጵያ አሁን ተደረሰ እንጂ በኤርትራ አሁንም የነጻ ፕሬስ የሚባል ነገር ብዙኃን ፓርቲ ነገር ነጻ ምርጫ ነገር የሚባል ነገር የለም። ድሮ ተቻችለን ኢትዮጵያውያን ነን ብለን ዘር ወገን ሳንለይ አብረን እንጓዝ ነበር፣ አብረን እንዶልስ ነበር፣ አብረን እንሸፍት ነበር። አሁን ያ ነገር ያለ አይመስለኝ። መጠንቀቅ ያለብን አሁን አንዳንድ ነገር ሆ ብለን ተነሰን ከመወቃቀስ ይልቅ ራሳችን መመርመር ያለብን ይመስለኛል። ምን አይነት ህዝቦች ነን ብለን ማሰብ አለብን እና ድሮ እሴቶች እንደነበሩን አብረን እንደኖርን እንደተፋቀርን ትልቅ ህዝብ እንደነበርን ካላየን በስተቀር ሁልጊዜ አንዳንዶቹ በሚያነሱት ችብርና ቁጭት እየተነሳን እንደገና ራሳችንን እያወረድን ከሌሎች አፍሪቃ ሀገሮች ሜባስን እንዳንሆን በጣም በጣም እሰጋለሁኝ። ስለዚህ ነው ይህንን ያለፈው ታሪክ ስንመለከት አንዱ ወገን ብቻ ተወቃሽ አድርገን ከሄድን ሌላውን ወገን ምንም ጸፋቱን ሳናይ ከሞገስ ነው ስላሸንፍን ብቻ ያ ችግር እንደገና ለሚቀጥለው ትውልድ ለሚቀጥለው ዙር እልቂትና ፍጅት ያጋልጠናል። በጣም እሰጋለሁ። መልካም። አቶ ናምን ዶክተር ሞገስ ያሉትን ሰምተዋል። አልተማርንም፣ ወደ ከፋም ሁኔታ እንዳንገባ ስጋት አለኝ ነው ያሉት። ምን ይላሉ? እኔም ስጋቴ እሱ ነው። ከዛ ትውልድ የምንማረው ከፍተኛ ሀገር ፍቅር የነበረው ህዝብ ፍቅር የነበረው ራሱን አሳልፎ የሰጠ ብለናል። በሌላ በኩል ግን የዓለም አቀፍ ሁኔታውም በዛ ዘመን የነበረው በጣም ገዢ የሆነ አስተሳሰብ ርዕዮተ ዓለም ወደ እዛ እንደገፋው ብለናል፣ ግን ያ ርዕዮተ ዓለም አሁን የምንማረው ለዚህ ትውልድ ፋይዳ ያለው ለወደፊትም ምንም አይነት እውቀት፣ ምንም አይነት ፍልስፍና፣ ምንም አይነት ርዕዮተ ዓለም ፍጹማ የሆነ የሀገርን የህዝብን ችግር ሊፈታ የሚችልበት አቅም የለው። ሁሉም እውቀት፣ ሁሉም ፍልስፍና፣ ሁሉም ርዕዮተ ዓለም አንጻራዊ ነው። ዛስዋይ ዴሞክራሲ ብቻ ነው። መደማመጥ እና ሌላውም ሀሳብ ከሌላውም እውነት ሊገኝ ይችላል ከሌላውም እውቀት ሊገኝ ይችላል የሚለው መቻቻል እና ብዝሃተ ሀሳብን ቶለሬት ማለት ነው መቻ መቀበል ከሌላውም መማር የሚገባል። ለዚ ነው አይ ቲንክ የዛ ትውልድ የተለያዩ ግራ ሪዮት አለሙ ያ ሪዮት አለሙ ራሱ ኢነር ሎጂክ ሳይንሳ የሶሻሊዝም ዝበለ ከተነሳ ለሁሉም ችግር መፍትሄ አለ የሚል ከሪዮት አለሙ አልፎ ድርጅታዊ እኔነት የድርጅታዊ ኢጎም ስለነበረ ከዛም የሰዎች ድክመት የሰዎች አምቢሽን የመሪዎች ተጨምረው ነው ብዙ ትርምስ ብዙ ትራጀዲ ብዙ የፈጠረው። ስለዚህ ያ የሚያስተምረን ለሀገራችን ኢትዮጵያ የሚያዋጣው በዴሞክራሲያዊ ስርዓት የተለያዩ ሀሳቦች በሰላማዊና በህጋዊ መንገድ ተቻችለን ያንን ኖርም ያንን ባህል ሀገራችን ውስጥ ማስፋት ነው። ቸርችል ይመስለኛል ያለው ከሁሉም አይነት የፖለቲካ ስርዓቶች ደ ወርስ ቢሆንም ደ ቤተር የዴሞክራሲያዊ ስርዓት ነገር ዴሞክራሲ ራሱ ፍጹም አይደለም። ነገር ግን ቢያንስ የተለያዩ ሀሳቦችን ቶለሬት አድርገ ለህዝብ አቅርበ ተከራክረ የምትቀጥልበት በምርጫ እየተመረት የምትተካካበት ስራ አለ። የእነኛ ሪዮት አለሞች በተማሪው ንቅናቄ በግድም፣ በአለም አቀፉ ሁኔታ፣ በሀገራዊ ሁኔታ ተገብቶ የወጣበት ፍጹማዊ አምባገነናዊ ስርዓቶችን ነው የመሰረቱ። አሁን ወታደሩ እንደዚህ ያደረገ የወታደር ሶሻሊዝም ይባላል። ሲቪሉም ቢመጣ ኖሮ የግራ ድርጅቶቹ በስልጣን ላይ ቢመጡ ኖሮ በሰብአዊ መብትም ሆነ ሌሎችን ሀሳቦችን ሌሎች አማራጮችን ከማየት አኳያ የተሻለ ያረጉ ነበር ለኢትዮጵያ ለሚለው አምኖ ሹር፣ በእርግጥ ይሄንን ጥያቄ ይሄ ቢሆን ኖሮ ብለን ታሪክ እንደ መጠየቅ ነው። ሂትለር ቢያሸንፉስ ኖሮ፣ ስታሊን እንደዚህ ቢሆን ኖሮ የሚለውን አይነት ሊሆን ይችላል። ግን ዋናው ሎጂክ እዚህ ላይ ያመጣሁት ርዕዮተ ዓለሙ ለሁሉ ችግር እውቀት አለኝ፣ ለሁሉ ችግር መፍትያ አለኝ የሚለው ሳይንሳዊ ሶሻሊዝም ያመጣው ዲዛስተር ነው። ይሄ ደግሞ በሱማ የሆነ አመለካከት የሌላውን ሀሳብ እንዳሰማ እኔ ብቻ አውቃለሁ፣ እኔ ብቻ መፍትሄ አለኝ እንድትል ያደርጋል። ከዛም ጋር ተገናኝቶ ደግሞ የድርጅቶችም የግለሰቦችም የምሄሮችም ድክመት የወሰዱት አቋም የወሰዱት ስትራቴጂ ስህተቶች በርካታ ፋክተሮች አሉ። በዚህ ላይ ራሱ ገና ምንም ኮንሰንሰስ የለም፣ ሊኖርም የሚችል አይመስለኝም። የተለያዩ በተለያዩ ጎራ የነበሩት ተዋናዎች ገና እየጻፉ ነው። በዘርግም በኩል የነበሩት በመቶንም በአያባ እና፣ ዋናው ከዛ የምንማረው ለዚህ ትውልድ ፋይዳ ያለው የኢትዮጵያን ችግሮች ለመፍታት መደማመጥ አለብን፣ መቻቻል አለብን። አንዱ ቡድን ብቻ ጋ ወይ አንዱ ግለሰብ ሀዌቨር የተራቀቀ የመጠቀ ቢሆንም የሰው ልጅ ውሱን ነው፣ እውቀትም ውሱን ነው፣ ሬሌቲቭ ነው። ስለዚህ ዴሞክራሲ የሚጠቅመን የተለያዩ ሀሳቦች ተፋይተው የተሻለው ሀሳብ እንዲወጣ ነው። አይ የኔ ብቻ መፍትሄ ካል ፍጹሙ የአምባገነንና የአገዛዝ በዓለም ዙሪያ ያደረጉትን ዲዛስተር አይተናል ኢትዮጵያም ውስጥ የሆነው ይሄ ነው ስለዚህ ነው ዴሞክራሲን ማጎልበት ዴሞክራሲን እንድንለማመድ ትልቅ ሌሰን የሚሆነን ሀሳብ ያ ሌሰን ሊሆነን ይገባል አልከኝ መልካም አልተማርንም ብቻ ሳይሆን መማር ያለብንንም ጀማምራችኋል። የክርክራችሁ መንፈስ አብሮ ከሚታዩ ጭብጦች ጋር እንዲነጻጸር ዶክተር ሞገስ ቀደም ካለው ትውልድ ንዎት አቶ ናምን ከተከተለው ይልቁንም የኢህአፓን በሚመለከተው ትውልድ በዛ ውስጥ እንዳልተሳተፉ እድሜውም በጊዜው እንዳልፈቀደ በውይይቱ ያነሱትን ለአድማጮች ረብ ለማድረግ ያህል ነው። እንዲህ ያሉ ግራና ቀኝ የሚያነጋግሩ ጉዳዮች ላይ በነጻነትና ግለሰብ ላይ ያላነጣጠረ ክርክር በዚህ ፕሮግራም እናበረታታለን። ይበልጥም እየተለመደ የሚገፋበት ይመስለኛል። በሀገር ፍቅር ጉዞ ቅጽ አንድ አቶ አብዩ ብርሌ የጻፉትን ዳጎስ ያለ መጽሐፍ መነሻ በማድረግ በመድረኩ ያቀረባችሁት መከራከሪያ ነው ለዚህ ውይይት ምክንያት የሆነን። ዶክተር ሞገስ ገብረ ማርያም፣ አቶ ናአምን ዘለቀ፣ እንግዶቼ ለጊዜያችሁ፣ ለመልካም ውይይታችሁም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለን አቶ አሉላ አመሰግናለሁ። አሉላንና እንግዶቹን ክቡራትና ክቡራን አድማጮች፣ ሙሉ ክርክር በፌስቡክ ገጻችንና በዌብሳይታችን ላይ ይገኛል። አዳምጡት፣ ሐሳቦቻችሁንም አንሸራሽሩ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላልፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር እና ከአፕ ስቶር ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ፣ በጥራት ማዳመጥ ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሐሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ፕሮዲውሰሯ ብራና ይሉ ነች። ከታዩ የሙዚቃ ቃና ነው ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ መኮንን ከአዲስ ዓመት ከዘመን መለወጫ ድግሱ ጋር ይጠብቃችኋል። ወደዚያው እንሸጋገር። ሰለሞን አመሰግናለሁ የአየር መስመሩን ስለለቀክልኝ። ሰላም ሰላም፣ ሰላም፣ ጤና ይስጥልኝ። የተከበራቸው የሙዚቃ ቃን አድማጮች በያላችሁበት ሳምንታዊ የክብር ሰላምታ ይድረሳችሁ። የአውሮፓን የገና በዓል አሳልፈን አሁን ደግሞ የአውሮፓን አዲሱን አመት 2020ን ለመቀበል ሶስት ቀናቶች ብቻ ናቸው የቀሩን። አዲሱን አመት ለማክበር እየተዘጋጃችሁ ላላችሁ በመላው ዓለም ለምትገኙ አድማጮቻችን በቅድሚያ መልካም አዲስ አመት እላለሁኝ። ከዚህ ከስቱዲዮ 14 ፕሮግራማችንን የጀመርነው ኤብሪ ባዲ በተሰኘው በብላክ ቦክስ ዜማ ነው። ቀጥለን የምናደምጠው ደግሞ ዋትስ ላሃ የተሰኘውን የሃድዌን ዜማ እናደምጣለን። ዋትስላብ የተሰኘውን ቆየት ያለ የሃድዌን ዜማ ነበር ያደመጥ ነው። ወደ ቢጂስ ዜማ እንሸጋገርና ናይት ፊቨር የተሰኘውን ዜማቸውን እናድምጥ። የአውሮፓውያን አቆጣጠር በ1977 የወጣውን የቢጂሲን ናይት ፊቨር የተሰኘውን ዜማቸውን ነበር ያደመጥ ነው። ይህ ዜማ ከወጣ 42 ዓመታት አልፈውታል። አሁንም በየምሽት ክለቡ ልክ እንደ አዲስ ነው የምናደብጠው። እስቲ በዚሁ ቆየት ባለ ዜማ ላይ እንቆይና ዳዲ ኩል ይሉናል ቦኔየም። ዳዲ ኩል የተሰኘውን የቦኔ ኤም ዜማ ነበር ያደመጥነው። እንደ አውሮፓውያን አቆጣጠር በ1976 ከዛሬ 43 ዓመታት በፊት ነው ዜማው እየወጣው። ቀጥለን የምናደምጠውም እንደዚሁ ቆየት ያለ ዜማ ይሆናል። ፓምፕ አፕ ዘ ጃም የተሰኘውን የቴክኖ ዜማ ነው የምናደምጠው pumping look ahead the crowd jumpin'. pump it up a little more get the party going on the dance floor see because that's where the party's at and you find out it በሰማኒዎች ውስጥ ከወጡት የዳንስ ዜማዎች መካከል ፓምፕ ዘ ጃም የተሰኘውን የቴክኖን ዜማ ነበር ያደመጥነው። ቀጥለን የምናደምጠው ደግሞ ቢን ቲንኪንግ አባውት ዩ የተሰኘውን የለንደን ቢት ዜማ ይሆናል። ሀብ ቢን ቲንኪንግ አባውት ዩ የተሰኘውን የለንደን ቤትን ቆየት ያለ ዜማ ነበር ያደመጥነው። በመላው ዓለም የምትገኙ አድማጮቻችን፣ መጪውን የአውሮፓን አመት አዲስ አመት ለምታከብሩ በድጋሜ መልካም አዲስ አመት እየተመኘሁኝ፣ በመቀጠል ደግሞ ፋንኪ ኒውየርስ የተሰኘውን የኤግልስን ዜማ እጋብዛቸዋለሁ። ፋንኪ ኒው ይርስ የተሰኘውን የኤግልስን ዜማ ነበር ያደመጥነው። የተከበራቸው የሙዚቃ ቀን አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ አመሰግናለሁ። መጪውን የአውሮፓውያን አመት ለምታከብሩ በድጋሜ መልካም አዲስ አመት እያልኩኝ የኤስ ኦፍ ቤስ ባንድ ዊል ኦፍ ፎርችን እያሉ በሚጫወቱት ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በእኔ በኩል Ciao. What you God tell your dad? It's like a wheel of fortune. What you God tell your dad? If this wheel lets you down, my love is my ending. And you might be fuel. Stop acting cool. Just bet you might win. I'm not too cool. We're gonna make your አድማጮች አሁን ማጠቃለያ ዜና እናሰማና እንሰናበት። የድሬዳዋ አስተዳደር ለሰማኒያ ሁለት የሃይማኖት ተቋማት ይዞታዎች የይዞታ ማረጋገጫ ካርታ ሰጥቷል። ለቁልቢ ገብርኤል ዓመታዊ ንግስ ድሬዳዋ የተገኙት ብፁዕ ወቅዱስ አብነ ማቲያስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ለዚሁ አስተዳደሩን አመስግነዋል። ህወሀት ያዘጋጀው ህዝባዊ ጉባኤ ዛሬ መቀሌ ላይ ተከፍቷል።

የተከበራቸውች አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሯ ብርሃን ኃይሉ ነች። ያስተናገርኳችሁ ሶሎሞን አባተ ነኝ። ሰላም፣ በደህና አደሩ። ሰላም ከመይ ቀኒኹም እዚ ቀዳመ ሰንበት ብሳተላይት ቪ